የአፍሪቃ ህብረት 54 አባል ሀገራት ለ27ተኛ ጉባኤያቸው በኪጋሊ ሲሰበሰቡ የኮሚሽኑን አዲስ ፕሬዝደንት ይመርጣሉ። በጎርጎሮሳዊው 2012 ዓ ም ከረጅም ዲፕሎማሲያዊ ፍጥጫ በኋላ የአፍሪቃ ህብረት ኮሚሽን ፕሬዝደንት ሆኖ የተመረጡትና አራት ዓመት ለማይሞላ ጊዜ በኃላፊነት የቆዩት ደቡብ አፍሪቃዊቷ ንኮሳዛና ድላሚኒ ዙማ ይሰናበታሉ። የጸረ አፓርታይድ ታጋይ እና የፕሬዝደንት ጃኮብ ዙማ የቀድሞ ባለቤት ድላሚኒ ዙማ በባለፈው ምርጫ ጋቦናዊውን ዲፕሎማት ጄምፒንግን ያሸነፉት በቀላሉ አልነበረም። በጸጥታ ጥናት ተቋም የደቡብ አፍሪካ ቢሮ ተመራማሪ የሆኑት ለይስሎው የዙማ ዘመነ ስልጣን ቅሬታ የተሞላበት ቢሆንም ስኬታማ ቅዶችም ነበሯቸው ሲሉ ይናገራሉ። በአዎንታዊው ጎን በሴቶች መብት እንደ ያለ እድሜ ጋብቻ ብቻ፣ የፆታ እኩልነት፣ ሰላምና ጸጥታን በመሳሰሉ የአፍሪቃ ሴቶች ጉዳይ ላይ ጠንክረው ለመስራት ሞክረዋል። በዚህም በአንዳንድ የአፍሪቃ ሀገሮች ያለ እድሜ ጋብቻን ለማስቀረት አዳዲስ ጥረቶች ሲያደርጉ ይስተዋላል። ሌላው አጀንዳ 2063 የተሰኘ እቅድ ጀምረዋል። ሌሎች ኔፓድን የመሳሰሉ በርካታ ተመሳሳይ እቅዶች በመኖራቸውና የጀመራቸው ሰው ሲቀየር የሚዘነጉ በመሆኑ ይሄኛው ከእርሳቸው ዘመን መሻገር መቻል አለመቻሉን ወደፊት የምናየው ይሆናል። አጀንዳ 2063 በአፍሪቃ ሰላምና የኢኮኖሚ እድገትን ለማረጋገጥ ያለመ የረጅም ጊዜ እቅድ ነው። የድላሚኒ ዙማ ተቺዎች አጀንዳ 2063 ያተኮረበት ኢኮኖሚያዊ እድገት ከአፍሪቃ ህብረት ይልቅ የአፍሪቃ ልማት ባንክና የአፍሪካ ኢኮኖሚክ ኮሚሽን ጉዳይ ነው ሲሉ ይደመጣል። የጸጥታ ጥናት ተቋም ተንታኟ ለይስን ሎው ዙማ የደቡብ አፍሪካ የአሰራር ልምድን ወደ አፍሪካ ህብረት ማምጣታቸውን፣ በአህጉራዊው ድርጅት ጉዳዮች ውስጥ የግሉን ዘርፍ ለማሳተፍ መሞከራቸውን በበጎ ጎን ያነሱላቸዋል። በአፍሪካ ህብረት በነበራቸው ጊዜ ሁሉም እንደታቀደው ስኬታማ ባይሆኑም በተቋሙ ውስጥ የግል አማካሪዎችን ቀጥረዋል። ሊቀመንበሯ የሚወቀሱባቸው ጉዳዮችም አልጠፉም። አዲስ አበባ አይገኙም፣ ብዙ ጊዜያቸውን የሚያሳልፉት በደቡብ አፍሪቃ ነው እያሉ ሰዎች ይወቅሷቸዋል። በፈረንሳይኛና እንግሊዝኛ ቋንቋ ተናጋሪ ሀገሮች መካከል ያለውን ልዩነት ለመፍታትም አልቻሉም። ከደቡብ አፍሪቃና አካባቢው ሀገራት በመጡ አማካሪዎች ራሳቸውን ከበዋል ብለው የሚተቿቸውም አሉ። ድላሚኒ ዙማ በደቡብ አፍሪቃ የቀድሞ ባለቤታቸውን ጃኮብ ዙማን መንበር አሊያም የምክትል ፕሬዚዳንትነቱን ቦታ ይረከባሉ የሚለው መላምት ከአፍሪቃ ህብረት ኃላፊነታቸው የሚለቁበት ቀዳሚ ምክንያት ተደርጎ ተጠቅሷል። ለይስን ሎ ግን ዳግም ላልመረጥ ይችላለሁ የሚል ስጋት ሊኖራቸው እንደሚችል ይገምታሉ። ተንታኟ በተወሰኑ የአፍሪቃ ፖለቲከኞች ዘንድ ዙማ ያን ያክል ታዋቂ እንዳልሆኑ ይናገራሉ። የኤኳቶሪያል ጊኒው የውጭ ጉዳይ ሚኒስትር አጋፒቶ ምንባ ምኩይ ለኮሚሽኑ ፕሬዚደንትነት ራሳቸውን በእጩነት ያቀረቡ የመጀመሪያ የመጀመሪያው ሰው ናቸው። የቦትስዋናው ፔሎኖሚ ቬንሶን ሞይቶይ የደቡብ አፍሪካ አገራት የልማት ማህበረሰብን፣ የዩጋንዳው ስፔሲዮዛ ናይጋግ ዋንዲራ ደግሞ የምስራቅ አፍሪካ አገራትን ወክለው በእጩነት ቀርበዋል። የአፍሪቃ ህብረት ከሶስቱ ይልቅ የቀድሞውን የታንዚኒያ ፕሬዝደንት ጃካያ ኪክዌቴን አሊያም የአልጄሪያን ውጭ ጉዳይ ሚኒስትር ራምታኔ ለማምራን ማማተር ይዟል። እናም የመራዘሙ ነገር እውነት ይመስላል። ምርጫው በሐምሌ ወር በኪጋሊ ይካሄዳል። ከሁለት ወራት በፊት ቀነ ገደቡ ከማብቃቱ በፊት ሶስት እጩዎች ተመዝግበዋል። ምርጫው ይራዘማል የሚሉ ጭምጭምታዎች ከወደ አዲስ አበባ እየተሰሙ ነው። ሶስቱ እጩዎች ተቀባይነት የሚያገኙ አይመስልም። አንዳንድ የአገራት መሪዎችና የቀድሞ ባለስልጣናት እጩዎች እንደገና እንዲመዘገቡና ምርጫው ጥር 2017 እንዲካሄድ ግፊት እያደረጉ ነው። ስለዚህ ቀጣዩን ሊቀመንበር መሾም በጣም አስቸጋሪ ነው። አህጉሩም በዚህ ጉዳይ እጅጉን ተከፋፍሏል።